Here we eat magic. magic. አድማጆቻችን የዛሬው የውይይት መድረክ አጀንዳችን የኢትዮጵያ መንግስት የተናጠል ተኩስ ማቆም ፋይዳ፣ የትግራይን ቀውስ ለመፍታት ፖለቲካዊ መፍትሄ አስፈላጊነት የሚሉ ናቸው። የውይይታችን ተሳታፊዎች ወይዘሮ ማሜ ወርቁ በዩናይትድ ስቴትስ ዌስት ኮስት ፐብሊክ ዲፕሎማሲ ሰብሳቢ፣ ዶክተር እስማኤል ጎርሴ የኢትዮጵያ ሶማሌ ዴሞክራሲያዊ ፎረም ሊቀመንበርና ደጀን የማነ በኒው ሳውት ዌልስ ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ሶስተኛ ድግሪ ተማሪ ናቸው። ወይዘሮ ማሜ በቅድሚያ የኢትዮጵያ መንግስት እስካሁን ድረስ አውጆት ያለው የተናጠል ተኩስ ማቆም ፋይዳው ምንድን ነው ይላሉ? አመሰግናለሁ። በመጀመሪያ እድሉን ስለተሰጠኝ ደግሞ በጣም አስፈላጊ የሆኑ ጥያቄዎች አንስተን ልንነጋገር ስላለ አመሰግናለሁኝ። እንግዲህ የዚህ የዩኒላተራል ሲስፋየር ዋናው ቁም ነገሩ ወይም ደግሞ በተጠቀሰው የአማርኛ ቃል ፋይዳ አይ ቲንክ ቁም ነገር ለማለት ይመስለኛል አስፈላጊነቱ በመጀመሪያ ዋነኛው ነገር የኢትዮጵያ መንግስት ወይም ዘ ከረንት አድሚኒስትሬሽን ስለ ሕዝብ ያለውን ጥንቃቄ ስለ ሕዝብ ያለውን እሳቤ የሚገልጽ ይመስለኛል። ምንም እንኳን በፖለቲካው እይታ ሌላም አይነት አመለካከት ሊኖረው ቢችልም፣ ፖለቲክሊ ሰዎች በተለያየ መንገድ ሊያዩትና ሊታሰብ ቢችልም የመጀመሪያው ዋናው ነገር የኢትዮጵያ መንግስት በተለይ በተለይ ለትግራይ ሕዝብ ለህዝቡ ማለት ነው ለህዝቡ ያለውን እይታ ብዙ በሶሻል ሚዲያ እንደሰማ ነው ሂማኒቴሪያን ኤፈርት ኢምፓክትድ እንደሆነ ለሂማኒቴሪያን ኤፈርት ችግር እንደተፈጠረ ከዚህም ከሀገራችንም ጀምሮ አንፌደርድ አንሊሚትድ አክሰስ አላገኘንም የተባሉ ብዙ ኮምፕሌንቶች እንደነበሩበት እናውቃለን። ከሱ ከመግባቴ በፊት ግን አይ ቲንክ የመጀመሪያው ትልቁ ፖይንት ልናየው የሚገባው የሲስፋየሩ ትልቁ ነገር፣ አንደኛ የኢትዮጵያ ህዝብ ወይም ደግሞ ህዝባችን፣ ምድራችን ራሱ የምትተዳደረው ሲጀመር በግብርና ነው ወቅቱን ጠብቆ ገበሬ ካላረሰ ይሆናል እየተባለ በዚህ በኮንፍሊክቱ ምክንያት መጣ የተባለ ነገር ሊገን ነው ማለት፣ ጊዜውን ጠብቆ ሰው ኖርማል ወደ ሆነው ላይፍ ስታይል መመለስ አለበት፣ ወደ ስራው መመለስ አለበት፣ መመለስ የሚፈልገው ማረስ የሚፈልገው ከዛ በኋላ እንደገና ሞር ኤንድ ሞር ሎንግ ተርም ላይ ተረጂ ሆኖ እንዳይቀር ሲዝኑ ካለፈ በኋላ መሰራት የማይችለው ነገር እንዳይቀር እንዳይስተጓጎል እንግዲህ ማረስ ያለበት እንዲያርስ፣ መስራት ያለበት እንዲሰራ። እንደዚሁም ደግሞ በተለያየ የሶሻል ሚዲያ ሁማኒቴሪያን አክሰስ ለመስጠት ተቸግረናል የተባለበትን ምክንያት ምናልባት የመቅረፍ አላማ ያለው ይመስላል። ትልቁ ፖይንት ግን አሁንም እዚህ ጋር ላስረግጠው የምፈልገው ወደር ዊ ኮሊት ከረንት አድሚኒስትሬሽን ወር የኢትዮጵያ መንግስት ይሄንን በማድረጉ ዋነኛውና ትልቁ ነገር እሳቤ ታደርጎ ሊታይ የሚገባው ለህዝብ ያለውን ጥንቃቄ ለህዝብ ያለውን እይታ አርቆ የማየቱን ችሎታ የሚያመላክት ይመስለኛል። እዚህ በኩል ሊታይ ይችላል፣ እንደዛ ሊመስል ይችላል በሚል ምንነትና ማንነት ሳይሆን ለህዝብ ጠቀሜታ ካለው እይታ ለህዝብ ጠቀሜታ ካለው ሎንግ ተርም ከሆነው ነገር ኢምፓክቱንም አርቆ ከማየት የተነሳ የተደረገ ውሳኔ ይመስለኛል ምንም እንኳን ያው ሲሰማ የነበረው ነገር የተለያየ ቢሆንም አንድ ጊዜ ግን ደግሞ ስንረዳው አንድ ጊዜ ደግሞ ይሄ ነገር ከጀርባው ያለውን መሴጅ ከደረሰን እና ካስተዋል ነው በኋላ ያየነው አንዱ ነገር ያ ነው። ሁለተኛው ማለት የምፈልገው ደግሞ በዚህ ጥያቄ ላይ ሰንዲንግ መሴጅ የኢትዮጵያ መንግስት መልእክት ነው እየላከ ያለው ብዬ ላለው ለሕዝቡም ቢሆን ለትግራይ ሕዝብ ያላቸውን ጥንቃቄ፣ ለነሱ የሚሉትን መስማታቸው ማዳመጣቸው ወዘር ኦር ኖት ንዛ ንግ ቀን ይፈተዋል ግን ለውጩ ዓለም ለሶሻል ሚዲያው እንደገና ለትግራይ ህዝብ በኢትዮጵያም ላለው ህዝብ የህዝብ ጥንቃቄ የህዝብ ሴፍቲ መጀመሪያ የኢትዮጵያ መንግስት ግድ እንደሚለው እንደሚያስብ እንደሚያይም አርቆ አይቶም ደግሞ ፕላን አድርጎ ያደረገው ነገር ይመስለኛል ብዬ አስባለሁ። እንዲህም አይነት ሜሴጅ የሚሰጥ ይመስለኛል። ለገበሬዎቹ ወደ ግብርናቸው እንዲመለሱ ሰም ካይንድ ኦፍ ኖርምሲ እንዲመጣ ማለት ነው ኖርማል ወደ ሆነው ነገር ሰውን ለማምጣት ታስቦ የተደረገ ነገር ይመስለኛል ከዛም ውጭ ደግሞ የተለያዩ አኪዜሽኖች እንደነበሩ ቅድም እንደተናገርኩት በተለይ ወኔት ካምስቱ ሂውማኒታሪያን ኤፈርት የተለያየ ነገር ይባል ስለነበረ እንግዲህ ለዛ ብሎ የተደረገ ነገር ባይመስለኝም በእኔ እይታ እንደዚህ እንደዚህ አይነቶቹንም ነገር ምናልባት ፋታ የመስጠት ለሌሎቹ በሚመቻቸውና በሚችሉት መንገድ መረዳት ያለበትን እንሰራለን ብለው ያሉትንም ለመስራት አመቺ ነገር ለመክፈት የሚያመች ውሳኔ የሚያመች እይታ ይመስለኛል። ደጀደስ ይህን አስመልክቶ በእርሶ በኩል ያለው አተያይ ምንድን ነው? የተኩስ ማቆሙ ፋይዳ? እኔም አመሰግናለው ካሳሁን፣ እድሉ ስለተሰጠኝ። የተኩስ አቁሙ ያለው ፋይዳ ምን ይመስላል የሚለውን በጣም ትልቅ ነጥብ ነው እና የስ ተኩስ አቁም ወሳኝ ነው። ጦርነት አውዳሚ ነው። ማለቴ ሰው ህይወትም ንብረትም ያወድማል። ይህንን ታሳቢ ሲደረግ ጥሩ ቢመስልም መንግስት የወሰደው ውሳኔ ግን ተኩስ አቁም ሳይሆን የጦርነቱ አቅጣጫና ሁኔታ መቀየር እንጂ ተኩስ አላቆመም። ሲጀምር ተኩስ አቁሞ አይደለም። በኔ ፐርስፔክቲቭ፣ ወታደራዊ ሽንፈት አጋጥሞት ከመቀሌ ለቀቀ እንጂ ተኩስ ማቆም ቢሆን ባለበት ምክንያቱም የኢትዮጵያ ሰራዊትም ሆነ የኤርትራ ሰራዊት የትግራይ ከተሞችን ይዞ እንጂ ገጠሮች ላይ አልነበረም ከተሞች ላይ ደግሞ አይታረስም። ለእርሻ ታስቦም ከሆነ ተኩስ አቁም ከተደረገ በኋላ ማለት ከታወጀ በኋላ ማለት ነው። በሌላኛው ሳይድ ማለት ከአማራም ከሌላ ክልሎችም እርሻቸውን ጥለው ገበሬዎች ወደ ጦር ግንባር እንዲከቱ እየተደረገ ባለበት የጦርነት አቁም ወይ ደግሞ የተናጠል ተኩስ አቁም ተደረገ ማለት አንችልም። ማለት የወታደራዊ ሽንፈት ነው የምንለውም ከአንድ ሳምንት በፊት ያንን ከማድረጉ ከጁን ቱ ኤት አንድ ሳምንት ቀደም ብሎ ገበያ ላይ ከመቀሌ ሀያ ኪሎ ሜትር ራቅ ባለች ከትንሽዬ ከተማ በአውሮፕላን ድብደባ አድርጎ ብዙ ሰዎችን ገድለዋል፣ ከሰማንያ በላይ እዛ ላይ ደግሞ። ሶስት ቀን ቀደም ብሎ መቀሌ ከመለቀቁ በፊትም ለአንዴና ለመጨረሻ ጁንታውን እናጠፋለን የሚል አዋጅ ነበረ በመንግስት ስለዚህ ከነበሩት ሂደቶች ተኩስ አቁም አልነበረም። ያንንም ከተደረገም በኋላ በነጋታው ጠቅላይ ሚኒስትሩ ወጥቶ በአደባባይ የነገረን ተኩስ የማቆም አይደለም ፋቲግ ገጠመን፣ ጁንታው የሀገር ስጋት አይደለም፣ ወደ ደጀን የምንለው ህዝባችንን መውጣት ነበረብን የሚሉ ማለት ከመጀመሪያ ከተባለው ሲስፓየር የተለየ እንድምታዎች ሲሰጠው ነው የነበረውና ሲስፓየር ነው ለማለት ይከብዳል ምክንያቱም ከወጣ በኋላ በ360 ዲግሪ ዘግቶ ማለት በጥይት ሲያደርገው የቆየውን የወታደራዊ ሽንፈት ሲያጋጥመው ወጥቶ በረሃብ ደግሞ ያው የሚቀጥለውን ስኬል ነው የጨመረው። አሁን ደግሞ ወደ ትግራይ የሚገቡ ማናቸውን መድኃኒት የሚሆን ምግብ ተዘግቶ ነው ያለው። ስለዚህ በዚህ አንጻር ስናየው ያለው የተኩስ አቁም መልኩ ቀይሮ ከበባ እንጂ ተኩስ ማቆም አይደለም። በዚህ መልኩ ዶክተር እስማኤል ቀደም ሲል በወይዘሮ ማሜ በኩል የተኩስ ማቆሙ በመንግስት በኩል የተወሰደ የተናጠል ተኩስ ማቆም እወጃ ያሉትን ጠቀሜታዎች አንስተዋል። እናለትባትም በትግራይ ህዝብ ቆም ብሎ ለማሰቢያም ጊዜ እንዲኖረው ነገሮችም አሁን ከነበረው የበለጠ ከፍተኛ የሆነ ጉዳቶች እንዳይከትሉ ከማድረግ አኳያ እንደሆነ ጠቁመዋል። በደጀን በኩል እንደዚሁ በወታደራዊ ሽንፈት እንጂ በተኩስ ማቆም አኳያ አይደለም የሚላ ይከታተል በእርሶ በኩል የተኩስ ማቆሙን በምን መልክ ይመለከቱታል? ጠቀሜታ ውስጥ ምንድን ነው ይላሉ? አንደኛ ጋባስከኝ፣ በጣም ነው የማመሰገነ ከኔ ጋር ያሉት ስደጀን እና እህቴንም በጣም ነው የማመሰገናቸው። ጦርነቱ እውነት ብንነጋገር ገና አልቆመም። ኢትዮጵያ ለወደፊቱ እንነጋገራለን። ዛሬ በመጥፎ አፋፍ ላይ ነው ያለችው። ዛሬ አይናችን ካልጨፈን ይና አቢት ለሶስት ነው የወሰደው ይህን ተናጠል አንደኛ በተለይ ኢንተርናሽናል ኮሚኒቲ በጣም ነው ፕሬሽር ያደረጉበት ታውቃላችሁ። ህዝባችንም ገቨርንመንታችን ምስኪን ነው አልቻለም። በተለይ በአሜሪካ በዩሮያን ብዙ ይሄ ነገር ወጥቷል፣ እንደ አይደለም በሶሻል ሚዲያ ወጥቷል ይሄ ችግር። ሁለተኛ ደግሞ በዛ የነበረው ጦርነት ከቢሊዮን ዶላርስ ነው ኢትዮጵያ በዛ ጦርነት የወሰደችው የጠፋው እና በሶስተኛው ትልቁ ሶስተኛው ኦልሞስት 0 ርሰንት ይሄ በተናጠለ መነፅር ማየው ብዙ ነው ወታደር እዛ አካባቢ የሞቱት። እና እንደገና የኖር ግሩፒንግ እያደረገ ነው የሚመጣው። ለዚህ ነው ዛሬ በምስኪን በአማራ ህዝብ እና በትግራይ ህዝብ ከዚህ በፊትም አብሮ የኖሩ ሰዎችን ዛሬ እየተጋጩ እየተጋደሉ ያሉበት እና በዚህ ጨርሻ ዞሮ ማሜስ በእርሶ በኩል ብላሽ ሰጥቶ ማለፍ ይችላል። ምንድነው ነው የመስጠት የምፈልገው መጀመሪያ ለተናገረው ወንድማችን ደጀኔ የኢትዮጵያ መንግስት የሰራዊት ሽንፈት ደርሶበት እንዳልሆነ ሀንድረድ ፐርሰንት እርግጠኛ ሆኜ ነው የመናገር መናገር እችላለሁ። በስ ማይ ኦፒኒየን መንግስት ያቀበለኝ ነገር ኖሮ አይደለም፣ ለመንግስት ደግሞ ቁጥረኛ ሆኜም አይደለም። ግን ፈርስት ኤንድ ፎር ሞስት ከምንም ነገር የበለጠ ሰውን ማስቀደም ሽንፈት አይደለም የሰውን ሕይወት ማስቀደም ዌዘር ዊ አድሚት ኢት ዌዘር ዊ ላይክ ኢት ዌዘር ዊ አክሴፕት ኢት ኦር ኖት whichever way we choose to see it, whichever glasses we put on to actually see out of it. ይህንን በማድረግ መልካምን ነገር ስላደረገ ሰው ተሸናፊ ነው ብሎ ማሰብ ለእኔ ያን አይነቱ አመለካከት የለኝም። በጎ ማድረግ ተሸናፊነት ከመሰለ ሰው ብይት የጦርነት ችግር እንደሌለበት ወይም ሰራዊቱ ተሸንፎ እንዳልወጣ ግን እርግጠኛ ሆኜ እኔ ስለራሴ በራሴ መንገድ በማውቅበት መንገድ መናገር እችላለሁኝ የሰውን ሕይወት ለማዳን ሴቶች ሬፕ ተደረጉ የሚባል ነገርና ተነስተዋል። የተለያዩ ነገሮች ተጠቅሰዋል። ሰሞኑን ደግሞ እያየን ያየነው ነገር አለ። ልጆችን ለጦርነት ማሰለፍ፣ ሴቶችንና ልጆችን ከፊት አሰልፎ ማውጣት በሴም ሚስኢንፎርሜሽንን ዲስኢንፎርሜሽን ዊቭ ብን ፋይቲንግ ፎር ዘ ሎንግስት ታይም ናው። የኢትዮጵያ መንግስት እንደዚህ ነው እንደዛ ነው የሚባለው ነገር አሁን እዚህ ዲስከሽን ላይ ምናልባት ትንሽ ትንሽ እንትኑን እያየሁት ነው እየሰማሁት ነው፣ ዊች ኢዝ ፋይን ዳያሎግ ስለተባለ ምንም ማለት አይደለም። ዳያሎግን የያዝነው እንነጋገራለን። ሲጀመርም ጀምሮ ነገር እየዋለቀ የተባለ ወዝን ፊው ዴይስ ነው። ኢቨን ዘ ወስተርን ወርልድ አክኖሌጅ ያደረጉት አንድ ፋክት አለ። የትኛውም ሰው ቢሆን፣ የትኛውም አገር ቢሆን፣ የትኛውም የገጠመው ነገር ቢኖር የኢትዮጵያን የወታደርነት አቅም በዚህ መጠን የገመተው የለም ተብሎ ሲነገር ነው የሰነበተው። ይሄ ደግሞ ሌላ ምንም ማለት አይደለም። ፋክት አንድ ነገር ማስተካከል ስለፈለግኩኝ ነው። አንድ አባባል ልጠቀም በዚህ ሀገር ቋንቋ we can see the glass half full or half empty ስለዚህ ይሄን ይሄ ውሳኔ ሲወሰን እንዳልኩት ፖለቲካል ዲሲዥን ሊሆን ይችላል። የተለያየ ነገር ሊኖርበት ይችላል። ነገር ግን የሰውን ሕይወት አሁን ሀንገርን ወፐናይዝ ለማድረግ ያንን ወፐናይዝ ለማድረግ የሚባል ነገር አለ ለእርዳታ መግቢያ አልተቻለ ካልተቻለ ይሄና ይደረግልን ተብሎ ከተባለ ኦኬ ይሄ ሲስ ፋየር ደግሞ ተኩስ አይቆምም ከተባለ፣ ተኩስ ይቁም ተብሏል። ተኩስ ማቆም አሁን የሰራዊቱን ዞር ማድረግ መቻል ማለት ለሰው የአይምሮ እረፍት መስጠት መቻል ማለት ዲተረንት የሆነውን ነገር ሪሙቭ ማድረግ መቻል፣ ሽንፈት መስሎ ከታየ ኢትስደር ሀፉል ኦር ሀፈምቲ አያከራክረንም። በእኔ እይታ ግን የኢትዮጵያ ሰራዊት ተሸንፏል። ሁለተኛው ነገር ልናገረው የምፈልገው ጦርነት አልቆምም ተኩስ አልቆምም፣ ስ ፋይቲንግ ነው። ተሸንፈው ወጡ። ኢን ዘ ሚንታይም ተኩስ አልቆምም። ሁለት ንግግር ነው። ሁለት በአንድ ነገር ላይ ሁለት ነገር ልናስኬድ አንችልም። ዊ ካንት ሴቭ ቱ ቲንግስ ኢን ዛት ሴም ቬን ጦርነቱን ተሸንፈው ወጥተዋል ከተባለ ግን ጦር ተኩስ አልቆምም። ሁስ ፋሪንግ ናው። እነሱ ተሸንፈው ከወጡ ዊካንት ሃ ት ቦስ ዌይስ። ተሸንፈው ወጥቷል ከተባለ እንዴት አድርጎ ነው የሚተኩሱት? ያለ ማን ነው እየተኮሰ ያለ? ፋክቱን መነጋገር መቻል አለብን። የምናገረው ያለ ምንም እውነቱን መናገር መቻል አለብን። አመሰግናለሁ መቀሌይ ተለቀው ከተወጣ በኋላ በቅርቡ እንደሰማነው እንደሚታወቀው በህወት በኩል ተኩስ ማቆም ከተነገረ በኋላ አንድ ህወት ከመርህ አኳያን እንቀበላለን የሚል ነገር መግለጫ ወጥቶ ነበር። ከዛ በኋላ እንደገና ማጥቃት ተሰንዝሮ የተወሰኑ አካባቢዎችን በቁጥጥር ስር ማድረግ እንደቻሉና ያም በአንድ በኩል የሰራዊቷቸውን አያልነት እንደሚያሳይ ከዛም በማግስቱም እንደዚሁ ለቀው ከተወጣ በኋላ በእርግጥ ጸጥታ ሆኗል። የዚህ አይነቱ ነገር ተኩስ ማቆም በአንድ በኩል ከመርህ አኳያ ተቀብያለሁ ብሎ እንደገና ማጥቃቶችን መሰንዘርና ና ከተወሰነ ለ24 ሰዓታትን ቢሆን የተወሰኑ አካባቢዎችን ይዞ እንደገና በርካታ የሆኑ የትጥቅ ትግሎችን ማካሄዱ ተገቢነት አለው ይላሉ። ጥያቄው ከመሄዴ በፊት ለህቴ ማሜ ሪፍሌክት ማድረግ ከቻልኩኝ፣ እዚሁ ዲስከስ ስናደርግ ማንንም ፖዚሽን አድርገን ሳይሆን ማለት መሬት ላይ ምን አለ፣ በእኛ ፐርስፔክቲቭ ምን ይመስላል በማለት እንጂ ማንም ማንንም እንትን አያደርግም ለማለት ፈልጌ ነው። እዛው ላይ መልሴ ለመስጠት የሰው ህይወት ለማዳን ተፈልጎ ነው የሚለውን በፌስ ቫሊ ወስደዋለው። ማለት ቶክስ አቁም የሚባል ነገር ስላለ ይሄንን በዛ መልኩ ሊታይ እንደሚችል ይገባኛል። ሆኖም ግን የሰው ህይወት ለማዳን ስንል ምን ማለታችን ነው? እህሉን ተዘርፎ፣ ቤቱን ተቃጥሎ፣ ንጹሐንን ገድሎ ገድሎን ብቻ ሳይሆን ሬሳ ላይ ማለት ገደል ላይ ጨምሮ ሴቶችን ደፍሮ ማለት ይህ ሁሉ ተቋማቱንና ፋብሪካውን አውድሞ የሰው ህይወትን ለማዳን ሲባል ያንን ከግምት ውስጥ እያስገባን ነው እየተናገርን ያለ ነው። እንዲያርስም እያልን ነው። የስክረምት ነው ማረስ አለበት። ግን እንዳያርስ ደግሞ ማሳው ላይ ቦምብ ተቀብሮበታል። በዛ ላይ ደግሞ የእርሻ መሳሪያዎቹ ተቃጥለውበታል፣ ተሰብረውበታል። እና ለሰው አስቦ ለህዝብ አስቦ እንዳልሆነ እስክሊር ከጠቅላይ ሚኒስትሩ ንግግሮችንም መረዳት ይቻላል። ሲለው የነበረውን ማለት ወደ ጥያቄው ስመጣ የህወሀት ተመልሶ ማጥቃቱ የትግራይ ህዝብ ሁለት ጥያቄዎች ወይም ደግሞ አማራጮች ነው የቀረቡለት። ተከቦ በዛ ላይ ደግሞ በወረራ መሬቱ ተይዞ በረሃብ መሞት እና በረሃብ ሊገሉት የመጡ ጨካኞችን እየተፋለመ መሬቱንም ህዝቡንም ነፃ የሚያወጣበትን ሁለት እድል አለው። በወረራም መሬት ተይዞበት ሲሉ፣ ትግራይ የኢትዮጵያ ምድር ነው፣ ኢትዮጵያ አካል ነው። ወራሪ ተወራሪው ማን ነው? እዚህ ላይ ኖቬምበር ፎር፣ ትግራይ የኢትዮጵያ አካል ናት። ከኖቬምበር ፎር የተደረገው ግን የሀገር ክህደት ነው። የኤርትራ ሰራዊት ተጋብዞ ሙሉ ኃይሉ ሰላሳ ዓመት ያሰለጠነውን ኃይሉ ይዞ የኢትዮጵያ ሰራዊት ይዞ የአማራ ምልሻ ተጨምሮበት አንዳንድ የክልሎችንም ተጨምሮበት ትግራይ ተወራለች። ተወራለች የምንለው በምንድን ነው? ምዕራብ ትግራይ እና ደቡብ ትግራይ የነበረ ህዝብ ከአንድ ነጥብ አምስት ሚሊዮን ህዝብ ከመሬቱ ተፈናቅሎ የሚገደለውን ተገድሎ የነበረውን ንብረት ተዘርፎ የተቀረው ደግሞ በረሃ ለበረሃ ተሰዶ ነው ያለው። ደቡብ ትግራይ ተፈላሚዎቹ መሬታችንን ነፃ ወጥተናል ብለዋል። ስጉድ ምዕራብ ትግራይ እስካሁን ድረስ ህሞራ ወልቃይት፣ ጠገዴ የሚባሉትን ቦታዎች በአማራ ክልል እጅ ይገኛሉ። የትግራይ መንግስት መጀመሪያ ያለው ምንድን ነው? ስታተስ ኮ አንተ የሚባል አለ። ስለዚህ ከኖቨምበር ፎር ወደ ነበሩበት ይመለሱና ከዛ በኋላ ሲስፋየር ይኖራል፣ ድርድር ይኖራል ጥያቄ ካለው የአማራ ክልልም ጥያቄውን ያቀርባል። ከዛ የዘለለ ግን አንድ ሶስተኛ የሚሆን የትግራይን ክልል መሬት በወረራ ይዞ ህዝቡን አንሂሌት አድርጎ የራሴ እንኳን የሚለውን ከሆነ ጤና ተቋማትን ማውደም ባልተጠበቀበት ነበር፣ ወይ ደግሞ ትምህርት ቤቶችን ማውደም ባልተጠበቀ ነበር። የነበሩትን የእርሻ ማሳዎች ማውደም ባልተጠበቀ ነበር። የራሱ ሰው የበርዘኬዝ ግን የራሱ ይሁንም አይሁንም ጥያቄ ካለ ህግ አለ፣ በህጉ መሄድ ካልሆነ ግን በኃይሌ ነው የማደርገው ብለህ መሬት ይዘህ ሲስፋየር አውጅ አለው ብሎ ሌላኛው ተቀምጦ የሚያይበት ምንም ምክንያት የለም። አድማጮቻችን፣ የዛሬው የውይይት መድረክ አጀንዳችን የነበረው ኢትዮጵያ መንግስት የተናጠል ተኩስ ማቆም ፋይዳና የትግራይን ቀውስ ለመፍታት ፖለቲካዊ መፍትሄ አስፈላጊነት ምንድን ነው የሚሉ ነበሩ። የውይይቱ ተሳታፊዎች ወይዘሮ ማሜ ወርቁ በዩናይትድ ስቴትስ ዌስት ኮስት ፐብሊክ ዲፕሎማሲ ሰብሳቢ፣ ዶክተር እስማኤል ጎርሴ የኢትዮጵያ ሶማሌ ዴሞክራሲያዊ ፈረም ሊቀመንበርና ደጀን የማነ በኒው ሳውስ ዌልስ ዩኒቨርሲቲ የተላላፊ ያልሆኑ በሽታዎች ሶስተኛ ዲግሪ ተማሪ ናቸው። ስለ ሳትፈው እናመሰግናለን። በጣም ነው የማመሰግናቸው። በጣም እናመሰግናለን። ከእዛ ሆን እናመሰግናለን። እግዚአብሔር ይስጥልን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።